አባቶች፣ እናቶች፣ ወንድሞች፣ እህቶች እንደገና በድጋሚ እንደምን አመሻችሁ፣ እንደምን ከረማችሁ ያልተገናኘን እንደዚሁም እንደምን አመሻችሁ። እግዚአብሔር አምላካችን ሁላችንንም በቸርነቱ በምረጡ ለዚህ ዕለት ለዚህ ሰዓት እንደገና ስላበቃን ክብርና ምስጋና ለስሙ ይሆን ሲያትልን በዚህ አካባቢ ጎብኝቼ አላውቅም። ትንሽ ቶሎ ጨለም ይላል አይደል? ጊዜውም ነው። ስለዚህ እግዚአብሔርን እናመሰግነዋለን። ግን በጣም ደስ የሚያሰኘው እናንተ ይህን ዝናቡንም ሳትሉ፣ ደመናውንም ሳትሉ፣ ጨለማውንም ሳትሉ ይህንን ታላቅ የሆነ በዓል በመንፈሳዊ ሕይወት እንድናከብረው እግዚአብሔር ፈቅዶልን በአንድነት እንደገና ስላገናኘን ክብርና ምስጋና ለስሙ ይሆን። ወደ ዕለቱ ትምህርታችን ከመሄዳችን በፊት እርግጥ ነው የጉባኤ የሆነ መዝሙር አባ አዘምረውናል። እኔ ደግሞ መዝሙር ሳልዘምር ድምፄም፣ ምንም ይሆን ምን መዝሙር ሳልዘምር ወደ ትምህርት አልገባምና ትምህርታችንም መሃል እንዘምራለን። ትናንትና ማታ እግዚአብሔር እድል ሰጥቶኝ ከእናቶቼ ጋር በዝማሬ ከሚያገለግሉት እናቶች ጋር ትንሽ ጊዜ አሳልፈን ነበር እና እዚያ ላይ የተናገርኩት ነገር ቢኖር የምስጋና ሕይወት ምን ያህል ጥልቅ የሆነ ፍሬያማ የሆነ ሕይወት እንደሆነ ነበረ የተነጋገር ነው። እና ምስጋና መልካም ነገር ነው። በሁሉ ነገር እግዚአብሔርን እንድናመሰግን ታዘናል። ትዕዛዝ ነው የተሰጠ። በሁሉ አመስግኑ ነው የተባለ ቢቻላችሁ እንደው፣ ብትፈልጉ ወይም ሞቅስላችሁ፣ አይደለም የተባለው። በሁሉ ምን በሉ ነው የተባለው? አመስግኑ ነው የተባለው። እና እግዚአብሔርን በሁሉ እናመሰግነዋለን። እንግዲህ ጥሩ አይነት ካላችሁ እዚህ ይታያል መሰለኝ። ትንሽ የሚያሳየው ጎላ አይለም፣ ግን ቢሆንም ይታያቸዋል። ስለዚህ ከዚህ እያየን አብረን ሆነን እንዘምራለን። እንደኒ ያለ ብርጭቆ ያደረጋችሁ ካላችሁ ጥሩ ነው ለእናንተ፣ ሆኑ ችግር የለም። ምስጋና በሰማይ በምድር እያለን እንዘምራለን። የቆምነው በእግዚአብሔር ፊት ነው። ስለዚህ የሚያሳስበንን ነገር የሚያስጨንቀንን ነገር ስንወጣ ስለምንደርስበት ብዙ አትያያዙት። እዚህ ይሄ ለእግዚአብሔር የምንጨነቅበትን ነገር ለእግዚአብሔር የምንሰጥበት ቦታ ነው። ለእግዚአብሔር ለአምላካችን የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ነው የተባል ነው። ስለዚህ ይህንን እግዚአብሔርን ተመስገን እንድንለው ነው። ብዙ ጊዜ ነው የምናገረው፣ እኛ እንደዚህ ያበቁን አባቶቻችን እናቶቻችን ጥሬ ቆርጥመው ቀዝቃዛ ውሃ ጠጥተው ተመስገን ማለትና ያስተማሩ እኛ ደግሞ እግዚአብሔር ይመስገን ከዛ በላይ የሆነ ኑሮ ነው እየኖርን ያለነው። በብዙ መንገድ እና በየትኛው ሁኔታ ውስጥ ብትሆኑ እግዚአብሔር አምላካችንን የምናመሰግንበት መሆን ይገባናል። ምስጋና በሰማይ በምድር የሚለውን እንዘምረዋለን። ምስጋና በሰማይ በምድር ውዳሴ በሰማይ በምድር China na po neu Miskana, miskana, With I say

I'm be እግዚአብሔር እናመሰግነዋለን እናከብረዋለን እና ከብረዋለን ትናንትና የነበራችሁ እንደምታስታውሱት እንደ እግዚአብሔር ፈቃድ በተስፋ መኖር በሚል ርዕስ የመጀመሪያው ክፍል ትናንትና እሑድነት ተምረናል። አንዱ ክፍል ከአንዱ ጋር የተያያዘ ቢሆንም ግን በራሱ ደግሞ ራሱን የቻለ ትምህርት ስለሆነ ትላንት በስራ ምክንያት ሊሆን በተለያየ ምክንያት ባትመጡም እንኳን ምንም፣ ዛሬ ባለው ትምህርት ደግሞ ሙሉውን ትምህርት ስለምታገኙት ያንን ካልሰማን እንዴት ዛሬ እንማራለን እንዳትሉ ነው። እግዚአብሔር አምላክ በዚህ ዘመን እና በዚህ ሰዓት በእያንዳንዳችን ሕይወት ውስጥ በእያንዳንዳችን ኑሮ ውስጥ የተስፋን መልእክት ሊያስቀምጥ ይፈልጋል። በብዙ ህይወት ተስፋን እግዚአብሔር አምላክ ሊያይ ይፈልጋል። የተስፋ አምላክ ስለሆነ ከምንም በላይ ተስፋን ለልጆቹ መስጠት የሚያስደስተው አምላክ ነው። ዓለም፣ ሰይጣን፣ ስጋ ከሰው ህይወት ውስጥ ተስፋን ሲወስዱ፣ እግዚአብሔር ግን ለሰዎች የሚሰጠው ምንን ነው? ተስፋን ነው የሚሰጠው፣ ተስፋን ይሰጣል። ልክ ለወፎች አየር፣ ለአሶች ውቅያኖስ እንደሚያስፈልጋቸው ሁሉ ለኛ ለሰው ልጆች ደግሞ ምን ያስፈልገናል? ተስፋ ያስፈልገናል። ብዙዎች ሊቃውንቶች እንደሚናገሩትና እንደሚነግሩን የሰው ልጅ ያለ እህል ከአርባ ቀን በላይ መቆየት ይችላል። ያለ ውሃ ከአስራ አንድ ቀን በላይ መቆየት ይችላል። ያለ ተስፋ ግን አንድ ሰከንድ ነው መቆየት። የት ያህል ነገር ብትሰጡ፣ በዙሪያው የት ያህል ነገር ብታከማችሁለት፣ በሰው ልብ ውስጥ ተስፋ ከሌለ ነገር ማየት አይችልም። አይደለም ነገር በዙሪያው እግዚአብሔር ያስቀመጠውን በረከት ማየት አይችልም። ስለዚህ ዛሬ የምጠይቃችሁ ጥያቄ ይሄ ነው። በኑሯችሁ ላይ የምታዩት ነገር ምንድን ነው? በሕይወታችሁ ላይ የምታዩት ነገር ምንድን ነው? ስለ ልጆቻችሁ ምን ነገር ይታያቸዋል? ስለ ቤታችሁ ምን ነገር ይታያቸዋል? ስራችና ስንነጋገር ብዙ ጊዜ ሰዎች ተስፋን የሚያጡበት ትልቁ ምክንያት ተስፋቸውን ያስቀመጡበት መሰረት የጸና መሰረት አለመሆኑ ነበር። ለክርስቲያኖች ተስፋችን ሰው አለ። ለክርስቲያኖች ተስፋችን ገንዘባችን አይደለም፣ ውበታችን አይደለም፣ አቅማችን አይደለም፣ ጉልበታችን አይደለም። ለክርስቲያኖች ተስፋቸው የተመሰረተው እግዚአብሔር በሕይወታችን ያከናወነው አስደናቂ የሆነው የማዳን ስራው ነው። እግዚአብሔር በእያንዳንዳችን ሕይወት ውስጥ በእያንዳንዳችን ኑሮ ውስጥ የሚያስገርም ሥራ ሰርቷል። እግዚአብሔር እኔን አያየኝም የምንል እንኳን፣ እግዚአብሔር እኔን ረስቶኛል የምንል እንኳን፣ እግዚአብሔር በኑሯሽ ስራ ወይም ደግሞ ቤተ ክርስቲያን መምጣት ወይም ደግሞ ቤት ከመሰረት ነው በኋላ ወይም ዓለም ሳይፈጠር በሚታው ሆናል። እግዚአብሔር ክብርና ምስጋና ለስሙ ይሆናል። አንድ ነገር ልንገራችሁ እግዚአብሔር እንዴት እንደሚወድን፣ እግዚአብሔር እንዴት እንደሚያክብረን፣ እግዚአብሔር እንዴት እንደሚያስብልን ስናስብና ስናውቅ ያንን ስንረዳ የምናደርገውን ነገር ቢኖር ምን እንደሆነ ልንገራችሁ በችግራችን ላይ መተከዛችንን እናቆምና እንበረከታለን፣ እግዚአብሔርን እናመሰግነዋለን። ዳዊት እንደዛ ነበረ የሆነው። ዳዊት በሕይወቱ የተከናወነውን ነገር ማየት ጀመር። እና ያ ከዚያ ሁኔታ ላይ ተነሳና እግዚአብሔር በርሱ ኑሮ ላይ በርሱ ሕይወት ላይ ያደረገውን ነገር መመልከት ጀመረ። እና ምን ማለት ጀመረ? ግሩምና ድንቅ ሆኜ ተፈጥሬአለሁና አመሰግንሃለሁ። ራሱ ማየት ጀመረ፣ መመልከት ጀመረ። አይደለም ሕይወቴ ብቻ ሳይሆን፣ ኑሮዬ ብቻ ሳይሆን፣ ተግባሬ ብቻ ሳይሆን፣ ልጆቼ ብቻ ሳይሆኑ

ገና ገና በእናቴ ማህፀን ሳልረጋ ደም ሳልሆን አጥንት ሳይወጣልኝ አካሌ ሳይፈጠር እነዚያም ያልተሰሩ ቀኖቼ አንታ እያለ እግዚአብሔር ሕይወቱን የበለጠ ባየ ቁጥር እግዚአብሔር ለእርሱ ያደረገለትን ነገር መመልከት ይችላል። ዛሬ የምላችሁ ነገር ይሄ ነው። በእያንዳንዳችን ህይወት ውስጥ እግዚአብሔር አስደናቂ ነገር ሰርቷል። እግዚአብሔር አውቆናል። እግዚአብሔር ወልድ ኢየሱስ ክርስቶስ በመልእክተ መስቀል ላይ ሞቶልናል። ታሪክ አይደለም ይሄ ማለት። አንዳንድ ጊዜ በቤተ ክርስቲያን ተደጋግሞ ስለ ክርስቶስ ሲነገር ታሪካዊ ነገር አድርገ ነው ብቻ እናልፈዋለን። የጠገብነው ነገር ስለሚሆን ከህይወታችን ጋር ምንም ግንኙነት የሌለው ነገር አድርገን እናስብ ይሆናል አይደለም። ክርስቶስ ለኔ፣ ላንተ፣ ላንቺ፣ ለእያንዳንዳችን ደሞን አፍስሶልናል። ይህ ለሕይወታችን ጥያቄ ሁሉ መልስ የሆነ የእግዚአብሔር ፍቅር ነው። ለዚህ ነው ሐዋርያው ምን አለ፣ እግዚአብሔር እንዴት እንደሚወዳችሁ ተመልከቱ ነው ያለ። ከዚህ የበለጠ ማን ነው የሚሰጠን ነው ሚለ። ምንስ ነው የሚሰጠን? እግዚአብሔር እግዚአብሔር ትርፍ ነገርን አይደለም የሰጠን እግዚአብሔር አንድያ ልጁን ነው የሰጠ። እግዚአብሔር ወልድ ሞቶልናል። እግዚአብሔር መንፈስ ቅዱስ ደግሞ ምን አድርጎልናል? ቀድሶናል። ስለዚህ ተስፋችን የተመሰረተው በእነዚህ አስደናቂ የስላሴ ስራዎች ላይ ነው። እግዚአብሔር አብ ወዶናል፣ አስቀድሞ አውቆናል። እግዚአብሔር ወልድ ሞቶልናል። እግዚአብሔር መንፈስ ቅዱስ ምን አድርጎልናል? ቀድሶናል። እናስ መጨረሻችን ምንድን ነው ብትሉኝ መጨረሻችንን የሚወስነው ዋይት ሐውስ ያለው ሰው አይደለም። ባራክ ኦባማም ይሁን ወይ ሮምኒ ይሁን ወይም ግንግሪጅ ይሁን እነሱ አይደለም የሚወስኑልን የኛን መጨረሻ የሚወስኑልን የዓለም ባንክ አይደለም የሚወስንልን የኛ መጨረሻችን። ከተወሰነ ዘመን ተቆጥሯል። መጨረሻችን ምን እንደሆነ ልንገራችሁ። እናንት የአባቴ ብሩካን ዓለም ሳይፈጠር ወዳዘጋጀውላችሁ ተድላና ደስታ ኑሮ የሚለን ጌታ ከመሄዱ በፊት ምን እንዳለ ንገራችሁ እናት አባት እንደሌላቸው ልጆች አትሆኑም፣ አልተዋችሁም፣ እሄዳለው ስፍራ ምን አዘጋጅላችኋል። ስለዚህ መጨረሻችን፣ ተዘጋጅቶልናል፣ ታውቆልናል፣ ያንን ቦታ አዘጋጅቶልናል። መንግሥተ ሰማያት ተዘጋጅቶልናል ለሁላችንም። ለዚህ ወንጌል በተከፈተ ቁጥር ካህኑ ወንጌል ብሎ ጮክ ብሎ ሲናገር ዲያቆኑ ከፊት የሆነ ምን እንደሚል ታውቃላችሁ? መንግሥተ ሰማያት ቀርባለችና ንስሐ ግቡ፣ በወንጌልም ምን በሉ እመኑ ነው ሚለ። ንስሐ ግቡ፣ በወንጌልም እመኑ። ከእኛ የሚጠበቀው ለዚህ ለተነገረን ቃል ምላሽ መስጠት ነው። ለዚህ ለታወጀልን አዋጅ ምላሽ መስጠት ነው። ሌላ የሚጠበቅብን ነገር የለም። መጨረሻችንም የታወቀ ስለዚህ እግዚአብሔር አሁን ባደረገልን ነገር አብ ወልድ መንፈስ ቅዱስ በአንድነቱ በሦስትነቱ ባደረገልን ነገርና በተዘጋጀልን ክብር ላይ ተስፋችንን ካደረግን ይህንን ተስፋችንን ማንም አይወስድብንም። እግዚአብሔር ይክበር ይመስገን። ስለዚህ እዚህ ላይ ከተስማማን ዛሬ ይሄን ተስፋችንን ጠብቀን የምንሄድበትን መንገድ እናያለን። ስለዚህ የትምህርታችን ርዕስ የዛሬው ምሽት ትምህርታችን የተስፋ መንገድ ነው። ምንድነው ርዕሳችን? የተስፋ መንገድ ነው። ይሄንን ታሪክ ከመጀመሪያ በፊት ማለት ይሄንን ርዕስ ከመናገር በፊት ለዚህ መልእክት መነሻ የሆነን ማነው? ጴጥሮስ ነው። ሥዕሉም ላይ እንደምታዩት ጴጥሮስ በጣም የተስፋ ሐዋርያ ነው። ጳውሎስ የእምነት ሐዋርያ ነው። ዮሐንስ የፍቅር ሐዋርያ ነው እና ጴጥሮስ ደግሞ የተስፋ ሐዋርያ ነው እና አንድ ቀን የተከናወነውን ነገር ልነግራችሁ ፈልጋለሁ። ታሪኩን የምታገኙት በማቴዎስ ወንጌል ምዕራፍ 14 ላይ ነው። በዚህ ጊዜ የሆነው ምንድነው? ጌታ አንድ አስደናቂ ነገር በደቀ መዛሙርቱ መካከል አደረገ። ማለት ተርበው ሳለ ህዝቡ፣ ተጨንቀው ሳለ ህዝቡ አምስት እንጀራና ሁለት አሳ አበርክቶ አምስት ሺህ ህዝብ መጥተው ሁሉም ደቀ መዛሙርቱ ደስ ተሰይሙ። ሌላ ተስፋ አደረባቸው። ሌላ ታላቅ ነገር አደረባቸው። ገና ብዙ ነገር እንደሚያዩ ደስ አላቸው። አንዳንዴ እንደዚህ ተሰምቷቸው አታውቁ? ጥሩ ስብከት የሰማች በጣም ነው። ዛሬ በቃ ቤት ይቼ እንላለን አለ። የሆነ ተስፋ ይዘን እንሄዳለን። የሆነ ተስፋ ይዘን እንሄዳለን። ችግሩ ግን ምንድን ነው? ያንን ተስፋችንን ጠብቀን መቆየት በጣም ይከብደናል። ያንን ተስፋችንን ይዘን መሄድ ይከብደናል። እንደክማል። እና የሆነውን የጴጥሮስን ነገራችሁና ወደ ዋናው ታሪክ ላይ ወደ ዋናው መልእክቴ ላይ እሄዳለሁ። ጴጥሮስ እና ደቀ መዛሙርቱን ጌታ ምን አላቸው? በሩ ሂዱ አላቸው። በታንኳ ብሩና ሂዱ እደርስባችኋለሁ አላቸው። እና ጀልባ ውስጥ ገብተው መሄድ ጀመሩ። በታንኳ ውስጥ መሄድ ጀመሩ። እየሄዱ እያለ ግን ድንገት መሀል ባህሩ ላይ ሲደርሱ ከፍተኛ የሆነ ማዕበል አደገኛ የሆነ ማዕበል መታባቸው እና ያንን ጀልባውን ያናውቶ ጨበር እና ሁሉም ጭንቀት ላይ ናቸው። እንዳይዋኙ ማዕበል ነው፣ ከመከቤቱ በኋላ ያለ ቁጭ ብለው ዝም ብለው እንዳያዩ እንደድሞ እንደገና ምንድን ነው ያለ ከፍተኛ የሆነ ማዕበል ነው ያለው፣ ውሃ እየገባ ነው። እና የሚያደርጉትን እያጡ ያለ በተጨነቁበት ሰዓት ላይ የሆነ ነገር አለ ማቴዎስ ምን ይለናል መሰላችሁ፣ በአራተኛው ክፍል ኢየሱስ በባህር ላይ እየሄደ ወደ እነርሱ መጣ። ባህሩ ላይ ምንድን ነው ያለው? ነው ያልኳቸው፣ ማዕበል ነው ያለው። የሚያስጨንቅ ማዕበል ነው ያለው። በዚያ ማዕበል ላይ ወንደ እግዚአብሔር ኢየሱስ ክርስቶስ በባህሩ ላይ እየተራመደ መጣ። ባስጨነቃቸው ነገር ላይ፣ ባስቸገራቸው ነገር ላይ፣ በተጨነቁበት ነገር ላይ እየተራመደ መምጣት ጀመረ። ነገር ግን እነርሱ ኢየሱስ መሆኑን አላወቁም። ምክንያቱም አንዱ ጭንቀት የሚያደርግብን ነገር በረከታችንን እንደ መርገም እንድናይ ነው የሚያደርግ በቤታችን ያለውን ነገር። ለዚህ ነው ለዚህ ነው አንዳንድ ጊዜ ሌላው ቀርቶ ልጆቻችንን እንኳን የምሬት መነሾ ምናደርጋቸው አለ። ለእናንተ ስነው እንደዚህ ወርኩት አለ ምንለው ለነሱ ኮኖ ሌክቸሩን ምንሰጠው የኑሮን ምሬት ሁሉ ሳይሆን ለነሱ ነው ምንናገር። ልክ እንደዚህ አሁን በረከ ያላቸውን እነሱ ማን እንደሆነ አላወቁ። ጭንቀት እንደዛ ነው ያለ በእጃችን ያለውን ነገር እንደርኩስ አድርገን እንድንሰ ያደርጋል። ያለንን በረከት፣ ያለንን ተስፋ፣ ያለንን መልካም ነገር እንዳናስተውረ ያደርጋል። እግዚአብሔር አይናችንን ያብራለን። ስለዚህ እነዚህም ሰዎች ምን እንዳሉ ተመልከቱ። ወደ እነርሱ ውስጥ መጣ። ደቀ መዛሙርቱ በባህር ላይ ሲል ባዩት ጊዜ ምትሃት ነው ብሎ ታወቁ። ጌታን ምን አሉት? ምትሃት ነዋል በፍርሃቱም ጮ ወዲያውም ኢየሱስ ተናገራቸውና አይዟችሁ፣ እኔ ነኝ፣ አትፍሩ አላቸው። ያ ለዚህ እግዚአብሔር አምላካችን አሁንም ወደ አሁን ወደምዋችን እንዲህ ብሎ ይወጣል፣ አይዟችሁ፣ አትፍሩ፣ እኔ ነኝ። የጌታ ስሙ ሌላ ሌላ ስሙ ታውቃላችሁ፣ ጌታ እኔ ነኝ ነው። እኔ ነኝ ጌታችን ህይወታችንን ባለ ተስፋ የሚያደርገው ቁሳቁስ እየሰጠና ጌታችን ህይወታችንን ባለተስፋ ባለ የሚያደርገው የሆነ የተበለጨነጨ ነገር በማሳየት አይ ጌታ ኑሯችንን በደስታ የሚመስጠው መቶ ብቻ ህይወታችን ላይ ምንድነው የሚለው? እኔ ያ ሙሴ በዚያ ሀመልማሉን ነበልባሉ ሳያቃጥለው። ነበልባሉ ነበልባሉ አመልማሉ ሳያቃጥለው አመልማሉ ደግሞ ነበልባሉ ሳያጠፋው ሲያይ ልይ ብሎ ሲቀርብ እግዚአብሔር ተገለጠለት። እኔ የአብርሃም አምላክ የይስቅ አምላክ የያዕቆብ አምላክ ነኝ እያለ ሲያናገረው ማነው ነው ስምስ ነው? ማን ነበር ያለው? እኔ ነኝ። ለዚህ ነው እኔ የህይወት እንጀራ ነኝ። እኔ ብርሃን ነኝ። እኔ ህይወት ነኝ። እኔ መንገድ ነኝ። የታኝ ነው። ዛሬ ሕይወታችንን በቅጽበት የሚለውጥበትን መንገድ እንገራል። የኛን ልኞወትና ሀሳባችን አንዳንዱ መጥፋያችን የሆነ ኞወት ነው። ያንን በማሳካት አይደለም ኑሯችንን የሚቀይረው እርሱ በሕይወታችን ላይ ሲገኝ ብቻ ሕይወታችን ይቀየራል። እግዚአብሔር ይክበር። ይመስለናል ትልቁ ነገር ያንን ማየት ብቻ ነው፣ እርሱ ሲገኝ። ስለዚህ ብዙ ጊዜ እግዚአብሔር ስጦታው ላይ ብቻ እንድናተኩር አያደርገንም። አደጋውም እሱ ነው። ከእግዚአብሔር ጋር የምትተዋወቁት በስጦታው ብቻ ከሆነ እግዚአብሔርን ወደ ሳንታነት እየለወጣችሁት ነው። ሕፃናት ምን ነው ሳንታን የሚወዱት በስጦታው ነው። ጌታ ግን የሚለውን ልንገራችሁ። እኔ ላ ማለት እግዚአብሔር አይሰጣችሁም እያልኩ አይደለም፣ ይሰጠናል። እርሱ ከሚሰጠን ስጦታው በፊት ራሱን ምንድ ሰጥቶነ ራሱ ሰጥቶነ። ስለዚህ እኔ ነኝ አላቸው። ልክ ጴጥሮስ ይህንን ሲረዳ ትላንት እንደተማሩ ጴጥሮስ መቼ ነው ሁሉ ነገር ቅድሚያ የሚሰጥነው ነው? እና ጴጥሮስም መልሶ ጌታ ሆይ አንተ ከሆን በውሃው ላይ ወደ አንተ እንድመጣ እዘዘኛል፣ አንተ ከሆን ና በለኛል። ያም ያስፈራውን ያም ያስጨነቀውን ያም ያስደነገጠውን ማለት እየተራ እየረገጠ ሊመጣ ፈለግ ጌታ መና ና ተስፋ ና ተራመድና የተጨነቀበትን ያሰለቸበትን የታመመበትን እየረገጠ ና ነ አይኑ አምላኩ ላይ ስለነበረ ያንን ተስፋ የጌታውን ቃል ይዞ ማዕበሉን እየረገጠ የጨመረው ምን ያን ያለባበትን ያን ያለቀሰበትን ያን የተጨነቀበትን ነገር እየረገጠ መሄድ ጀመረ። ድንገት ግን ትስ ሲለው የሚረቀው ምንን ነው? ውሃው ነው። ስለዚህ አይኑን ከማን ላይ ያነሳል? ከጌታ ከኢየሱስ ክርስቶስ ላይ ያነሳል። እና ማዕበሉ ማየት ጀመረ። ማዕበሉ ይገናበጣል፣ ይተማመሳል እና ጴጥሮስ በአንድ ጊዜ ብርክ ያዘው። እስከዛ ሰዓት ድረስ ግን ምን እያደረገ ነበር? ተመልከቱ፣ ምን እንደሚ ወንጌላዊ፣ ጴጥሮስም ከታንኳ ይተወርዶ ወደ ኢየሱስ ሊደርስ በውሃው ላይ ሄደ። ሊሄድ ሞከራ አይደለም ሚለ ሄደ ነው ሚ ተለማምሮታል። ቀምሶሳን የድል አድራጅነትን ሕይወት፣ የተስፋን ሕይወት ነገር ግን ሄደ ይልና ነገር ግን እቺ ነገር ግን እኔት ችግር አላት መሰላቸው። ደህና ደህና ሄዳችሁ ሄዳችሁ ነገር ግን መጠበቅ ነው። ነገር ግን የነፋስን ኃይል አይቶ ልክ የዛን ጊዜ ነው ተመጣጣው ሊሰጥም በጀመረ ጊዜ። ስለዚህ እስከዛ ጊዜ ድረስ ጌታውን እያየ ጌታውን ተስፋ እያደረገ በጌታው ላይ አርፎ እየተራመደ መሄድ ጀመረ። ነገር ግን ወዲያው ማዕበሉን ማየት ጀመረ እና መስጠም ነገር ግን ስንሰጥ የማይተው እንጌታ፣ ጴጥሮስን ይዞ አወጣው። ክብርና ምስጋና ማማ። ስለዚህ ጥያቄው ምንድን ነው? ተስፋ ማግኘት አለ ጌታ ተስፋ የሚሰጠን እና ሰዎቻችንም ብዙ ተስፋ ተቀብለን፣ ብዙዎቻችን ዛሬ ተስፋ የሌለን ያ ተስፋ የተል ብትሉት ለምን ጣል ነው። በብዙ አይነት ፍርሃት፣ በነገ ፍርሃት፣ በትላንት ወዲያ ፍርሃት ሰዎች በሚያንሾካሹኩልን ፍርሃት በብዙ ነገር ምክንያት እግዚአብሔር በእጃችን ላይ ያስቀመጠልንን በረከት ጥለናል። ስለዚህ ዛሬ የምንነግራችሁ ነገር እግዚአብሔር ዛሬ ምሽትም ሌላ ተስፋ ይሰጠናል። ነገር ግን ጥያቄው ይሄንን ተስፋ ይዘን መጓዝ የምንችለው ሳንጥል መጓዝ የምንችለው እንዴት ነው? ጴጥሮስ ይህንን የተለማመደው ጴጥሮስ ሲነግረንን ይለናል ተስፋን ይዘን የምንቀጥልበትን መንገድ የነገረኝ አንደኛ ጴጥሮስ ምዕራፍ አንድ ከቁጥር 13 ጀምሮ እንዲህ ስለዚህ ይላል። ስለዚህ የልቦናችሁን ወገብ ታጥቃችሁና በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። ጴጥሮስ ምን እንደሚል ተመልከት። ስለዚህ የልቦናችሁን ወገብ ታጥቃችሁና በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። እንደሚታዘዙ ልጆች ባለማወቃችሁ አስቀድሞ የኖራችሁበትን ምኞት አትከተሉ። ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ። ለሰው ፊትም ሳያደላ በእያንዳንዱ ላይ እንደ ሥራው የሚፈርደውን አባት ብላችሁ ብትጠሩ በእንግድነታችሁ ዘመን በፍርሃት ኑሩ። ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደ ተዋጃችሁ ታውቃላችሁ። ዓለም ሳይፈጠር እንኳን አስቀድሞ ታወቀ። ነገር ግን እምነታችሁ ተስፋችሁ በእግዚአብሔር ይሆን ዘንድ ከሙታን ባስነሳው ክብርን በሰጠው በእግዚአብሔር በእርሱ ስለምታምኑ ስለናንተ በዘመኑ መጨረሻ ተገለጠ። እኔ ተስፋን እየገለጠ እንዳለ አንድ ነገር ንገራችሁ። ይሄ የመጽሐፍ ቅዱስ ጥናት አንዱ ዘዴ ነው። መጽሐፍ ቅዱሳችሁን ስታነሙ በአንቀጽ ደረጃ በፓራግራፍ ደረጃ ቢሆን በምዕራፍ ደረጃ የተደጋገመ ቃል ስታገኙ ያ ቃል ትልቅ መልዕክት አለው። ተግባብተናል። አንድ ምዕራፍ ላይ ወይም አንድ አንቀጽ ላይ የተነጋገመ ቃል በምታገኙበት ጊዜ ያ ቃል ትልቅ መልእክት አለው። ጴጥሮስ እዚህ ቦታ ላይ ስለ ተስፋ ብዙ ነገር ሲናገር ነው። ተስፋችንን እንዴት አድርገን ነው ይዘን የምንቀጥለው? የመጀመሪያው የሚለን የልቦናችሁን ወገብ ታጠቁ። በአማርኛ ማነጋገር በመጽሐፍ ቅዱስ ማነጋገር በምታየውበት ጊዜ አንድ ሰው ተሸነፈ ተብሎ ሲነገር ምንድን ነው የሚባለው? ወገቡ ተፈታ ነው ይባላል። ወገብ መፈታት የመሸነፍ የሽንፈት ምልክት ነው። ወገብን መታጠቅስ የዝግጅትና የቆራጥነት ምልክት ነው። ጴጥሮስ የሚነግረን ነገር ምንድን ነው? የመጀመሪያው የሚለን ነገር እንግዲህ የልቆናችሁ ወገብ ታጥቃችሁ ይለናል። ወገብ አስፈላጊ ነገር፣ የላይኛውንም የታችኛውንም የሰውነታችንን ክፍል የተያያዘበት። ወገቤን ስንል ወይም ወገባችንን የሆነ መተያያ ምን ነው ምን ነው ወጭ ነው ምን ነው? መቀመጥም እንኳን አይቻልም። ማና ያ መቀመጥ አይቻልም፣ መተኛት አይቻልም። አያደርስ ነው። የወገብም ታውቁታላችሁ ከባድ። ስለዚህ ጴጥሮስ የሚለል ነገር ምንድን ነው? ተስፋችሁ ይዛችሁ መቀጠል ትፈልጋላችሁ ነው የሚለው። እግዚአብሔር የሰጣችሁ ተስፋ እግዚአብሔር ስለ ኑሯችን፣ እግዚአብሔር ስለ ቤተ ክርስቲያናችን፣ እግዚአብሔር ስለ ሀገራችን፣ እግዚአብሔር ስለ ልጆቻችን፣ እግዚአብሔር ስለ ህይወታችን፣ ስለ ግል ኑሯችን የሰጠንን ተስፋ ይዘን መቀጠል ከፈለግን የመጀመሪያው የሚነግረን ቃል ቢኖር የልቦናችሁ ወገብ ታጠቁ ነው። ብዙዎቻችን ወገባችን የተፈታ ሕይወታችንን ለመኖር የምንፈልገው በተከፈለ ልብን። ስለዚህ እግዚአብሔር የሰጠንን ነገር በሙሉ ኃይላችን በሙሉ ጉልበታችን ልንፈልገው አንሮት አይ አይሳካልኝ የምንል እና ኮችንላለ ከዛ በኋላ እግዚአብሔር ላይ ማማር እንጀምራለን። ጴጥሮስ የሚለን ይህን ነው። እግዚአብሔር ተስፋ ተሰጣችሁ፣ በታጠቀ ወገብ የልቦናችሁ ወገብ ታጥቃችሁ በሰላም ወንጌልን በመዘጋጀት እግሮቻችሁ ተጫምተው ቁሙ። በሮም ወታደሮች ነው መስሎ ይነገራል። ወገባችሁን በእውነት ታጠቁት ነው ወገባችሁን በእውነት ታጠቁት ማለትም ማለት ነው። እውነት የሌለበትን ህይወት ለመኖር በምንፈልግበት ጊዜ በእጃችን ላይ ያለው ተስፋ እንጥለዋለን። ይህ ዓለም ብዙ ጊዜ መንታ የሆነ ህይወት እንድንኖር ነው የሚፈልግ። እውነተኛ የሆነ እኔና እናንተ የምንተዋወቅበት የራሳችን ህይወት አለ ነገር ግን አለም ሲስተሙ አለም ስርዓት ይሄ በተራው መሬቱ ማለት ማለት ያለ ያ ሲስተሙ ራሱ በሰዎች ፊት ሌላ ህይወት እንድንኖር ነው የሚያነሳሳ፣ አቅማችን የሆነ በላይ ኑሮ እንድንኖር ወደኋላ መጣበታ በሌላው ሰው ህይወት እንድናስብ ወይም ደግሞ እንድንቀና፣ እግዚአብሔር የሰጠን የራሳችን ራሪ የህይወት ግብ እንዳንመለከት ብዙ ጊዜ ስለሌላ ነገር እንድናስብ ያደርገናል። ነገር ግን ፓውሎስ ምንድነው የሚለው ከጴጥሮስ ጋር በመስማማት ወገባችሁን በእውነት ታጠቁ። የእግዚአብሔር ፈቃድ ማለት ይሄ ነው። ልንገራችን የእግዚአብሔር ፈቃድ ማለት በሕይወታችን እንዴት ነው የእግዚአብሔርን ፈቃድ ማወቅ ያለብኝ ብለን ስንጠይቅ መልሱ ልንገራቸው፣ እውነተኛ የሆነ ማንነታችን ይዘን በእግዚአብሔር ፊት መቅረቡ ያለምንም መሸፋፋ። እግዚአብሔር ታላላቅ ነገርን ያደረገላቸው ቅዱሳንን ታሪክ ተመልከት ምንድነው እንደዛ አይነት ህይወት ላይ እንዲደርሱ ያደረጋቸው ብላችሁ ብትጠይቁ መልሱ ነገራችኋለሁ። በእግዚአብሔር ፊት የተደበቀ ህይወት የላቸው፣ መንታ ልብን አለ የሚጓዙ እውነተኛ የሆነው ማንነታቸውን ነው ለአምላካቸው የሚያሳየው። እውነተኛ የሆነ በዚሁ ቁጥር 22 እስከ 25 ላይ ምን እንደሚል ተመልከቱ። ለእውነት እየታዘዛችሁ ይላል ማለት ነው ይሄ የልብን ወገን መታጠቅ ማለት ምን ማለት እንደሆነ ሲናገር ለእውነት የታዘዛችሁ፣ ግብዝነት ለሌለበት ለወንድማማች መዋለድ ነፍሳችሁን አንጽታችሁ፣ እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደዱ። ዳግመኛ የተወለዳችሁ ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። ስጋ ሁሉ እንደ ሳር ክብሩም ሁሉ እንደ ሳር አበባ ነውና ሳሩ ይጠወልጋል፣ አበባውም ይረግፋል። የጌታ ቃል ግን ለዘላለም ይኖራል። በወንጌልም የተሰበከላችሁ ቃል ይህ ነው። እውነት ማለት ማለት እውነት ማለት ቅድም የተናገርኩትን የመጀመሪያ ነገር ተናገራለ በእግዚአብሔር ፊት እውነተኛ የሆነ ህይወታችን ወደ እግዚአብሔር ማምጣት ነው ይላል። ሌላው እውነት ማለት ማለት ነው ብላችሁ እውነት ማለት የእግዚአብሔር ቃል ነው። የተገለጠውን የእግዚአብሔርን ቃል የተሰበከልንን የእግዚአብሔርን ቃል ያንን በመታዘዝ ህይወት ውስጥ ምኖር ቁጥር ሀያ ሁለት ተመልከቱ። እንዴት ማለት ወገባችንን እንዴት መታጠቅ እንዳለብን ሐዋርያው እንዴት እንደሚነበር፣ ለእውነት እየታዘዛችሁ ግብዝነት ለሌለበት ለወንድማማች መዋደድ ነፍሳችሁን አንጽታችሁ፣ እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደዱ። ምን ያህል ነው ይህንን ነገር ዛሬ ተግባራዊ እያደረግን ያለ? ስለዚህ ብዙ ጊዜ በቤትም ይሆን በአደባባይ ይሁን በቤተ ክርስቲያን ይሁን በሀገርም ይሆን ወገባችንን የሚፈታብል ተስፋችንን የሚያስጥለን ነገር ቢኖር ይሄ ነፍሳችን እየቆሸሸ ተስፋችንን ይዘን መሄድ አንችል ነፍሳችን እየቆሸሸ፣ ነፍሳችን እየበተፈ፣ ነፍሳችን እየነተበ፣ ተስፋችንን ይዘንሄላ